ዛሬ ሐምሌ 6 2013 ዓ ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጅምረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንጻር እንዴት የተሳሳተ መረጃዎችም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዩኒቨርሲቲ ተማሪዎች መካከል አብሮነትን እንዴት ማስፈን ይቻላል? አለመግባባት ውስጥ ሲፈጠሩ በሰላማዊ መንገድ እንዴት መፍታት ይቻላል ስንል ትናንት ከአምቦ ዩኒቨርሲቲ ተማሪዎች ጋር የጀመርነው ነው ውይይት ተከታይ ክፍል ዛሬ ምሽት ይደመጣል ነው። አሁን ደግሞ የሰማናቸው ክብረ ከበደን ነው። ኢትዮጵያ ውስጥ የፓርኪንሰንን በሽታ በተመለከተ ህዝባዊ ንቃትን የፈጠረ ተቋም መስራች ናቸው። የምሽት እንግዳችን ሆነው ከደቂቃዎች በኋላ እንሰማችኋለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ ሸቆያ አመሰግናለሁ ሀብታሙ። ስድስተኛውን ሀገራዊና ክልላዊ ምርጫ ያሸነፈው ፓርቲ ለብሔራዊ መግባባትና መሰረታዊ ችግሮችን በመፍታት ላይ ትኩረት ሊያደርግ እንደሚገባ ምሁራን ተናግረዋል። ዘንድሮ በኢትዮጵያ የተካሄደው ምርጫ ሂደቱና ውጤቱ ከተለመደው የመገፋፋት ፖለቲካ ለመውጣት መስመር የሚከፈትበትና አዲስ እይታ የሚታይበት ይሆናል ብለው እንደሚያስቡም ምሁራኖቹ ለአሜሪካ ድምፅ ተናግረዋል። መንግስት በቀጣይ ሰላም በማረጋገጥ የሕዝቡን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት ቅድሚያ በመስጠት መስራት እንዳለበትም ጨምሮ አሳስበዋል። ምርጫ ቦርድ ውጤቱን ይፋ ካደረገባቸው 423 የፌዴራል ፓርላማ መቀመጫዎች ውስጥ በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ 410ሩን በማሸነፍ መንግስት ለመመስረት የሚያስችለውን ቁጥር ማግኘቱ ተረጋግጧል። የተቀሩትን 15 መቀመጫዎች ተቃዋሚ ፓርቲዎችና የግል ዕጩዎች ማሸነፋቸውንም የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። ላለፉት ሶስት ቀናት በጋራ መስራት በሚችሉባቸው ጉዳዮች ላይ ውይይት ያደረጉት ኢትዮጵያና ራሽያ ወታደራዊ ትብብር ማድረግ የሚያስችላቸውን ስምምነት መፈራረማቸውን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የፋና ዘገባ እንደሚያመለክተው የሁለቱ ሀገራት ስምምነት የኢትዮጵያን ብሔራዊ መከላከያ ጦር በእውቀት በቴክኖሎጂና በአቅም እንዲያደርግ በማድረግ ላይ ያተኮረ ነው። ስምምነቱ በኢትዮጵያና በራሽያ መካከል የኖረውን ግንኙነት ወደፊት የሚያራምደው መሆኑን የመከላከያ ፋይናንስ ዘርፍ ሚኒስቴር ዴኤታ ማርታ ሊዊጅ መግለጻቸውንም የፋና ዘገባ ጨምሮ ገልጿል። የተባበሩት መንግስታት የሰብአዊ መብት ድርጅት ኮሚሽነር ሚሼል ባሸሌት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ የሚደረገውን ስር የሰደደ ስልታዊውን ዘረኝነትና ጥቃትን በሚመለከት ተጨባጭ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የድርጅቱ ከፍተኛ ኮሚሽነር እነዚህን ችግሮች ያስወግዳሉ ያሏቸውን ተከታታይ የውሳኔ ሀሳቦችን በተባበሩት መንግስታት የሰብአዊ መብት ጉባኤ ሪፖርት ላይ አካተዋል። ሪፖርቱ እንዲቀርብ የተደረገው ባለፈው አመት በዩናይትድ ስቴትስ ሚኒሶታ ውስጥ በአፍሪካ አሜሪካዊው ጆርጅ ፍሎይድ የተፈጸመውን ግድያ ተከትሎ ሲሆን ከፍተኛ ኮሚሽነሯ የፍሎይድን ግድያ ዐብይና ቁልፍ ክስተት ብለውታል። ምክንያቱም ሲገልጹም የዓለምን ትኩረት በአፍሪካውያንና የአፍሪካ ዝርያ ባላቸው ሰዎች ላይ ዘወትር ወደሚፈጸመው የሰብአዊ መብት ጥቃቶች እንዲዞር በማድረጉ መሆኑን ተናግረዋል። ሪፖርቱ በሕግ አስከባሪዎች እጅ የተፈጸሙ አደገኛ ክስተቶች ላይ ያተኮረ ሲሆን ኮሚሽነሯ እንዳሉት ጽሕፈት ቤታቸው ቢያንስ 190 በሚደርሱ አፍሪካውያንና አፍሪካዊ ዝርያ ባላቸው ሰዎች ላይ ስለተፈጸሙ ግድያዎች ሪፖርት እንደደረሳቸው ተናግረዋል። ከነዚህ ውስጥ 98 ከመቶ የሚሆኑት የተፈ የሚፈጸሙት በአውሮፓ፣ ላቲን አሜሪካና ሰሜን አሜሪካ ውስጥ ነው። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ የኮቪድ-19 ክትባቶች ባልወሰዱ የዩናይትድ ስቴትስ ከተሞች በሆስፒታሎች ከፍተኛ የሆነ የህሙማን ቁጥር እየተመዘገበ ይገኛል ሲል አስታውቋል። ፕሬዚዳንት ጆ ባይደን ባለፈው ሳምንት ሰዎችን እያሳመኑ ለማስከተብ የማህበረሰብ ቅስቀሳ እንደሚያስፈልግ ተናግረው ነበር። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠር ማዕከል ሲዲሲ በመጪው ዓመት ትምህርት ቤቶች ሁሉ ክፍት እንዲሆኑ እና ተማሪዎችም ሙሉ ለሙሉ ወደ ትምህርት ቤቶች እንዲመለሱ ፈቅዷል። ይሁንና ተማሪዎችም ሆኑ አስተማሪዎች ሙሉ ለሙሉ ቢከተቡም የአፍና አፍንጫ መሸፈኛ ማድረጋቸው ግን ፖለቲካዊ ጉዳይ ሆኗል። ሪፐብሊካን ግዛቶች የሆኑት የአርካንሳና ቴክሳስ ግዛቶች ተማሪዎች የአፍና የአፍንጫ መሸፈኛ ማድረግ የለባቸውም ያሉ ሲሆን እንደ ካሊፎርኒያ ያሉ ዲሞክራቲክ ግዛቶች ደግሞ ሁልጊዜም አካላዊ መራራቅም መተግበሩ አስቸጋሪ ሲሆንም የአፍና የአፍንጫ መሸፈኛ ማጥለቁ አስፈላጊ መሆኑን ጠቁመዋል። ከዚሁ ከኮቪድ ዜና ጋር በተያያዘ የኮቪድ-19 ወረርሽኝ በምግብ ዋጋና አቅርቦት ላይ ባሳደረው ተጽዕኖ ምክንያት ባለፈው የፈረንጆቹ 2020 ዓ ም በረሃብ የተጠቁ ሰዎች ቁጥር በእጅጉ መጨመሩን የተባበሩት መንግስታት ድርጅት ትላንት አስታውቋል። ድርጅቱ ባወጣው መረጃ መሰረትም በዓለም ዙሪያ ካሉ ሶስት ሰዎች አንዱ ወይም 2.37 ቢሊየን የሚሆኑ ሰዎች ባለፈው ዓመት በቂ ምግብ አላገኙም። ይህም በአንድ ዓመት ብቻ 320 ሚሊየን ተጨማሪ ሰዎች ለረሃብ መጋለጣቸውን የሚያሳይ ነው። ሁኔታውን ለመቀየር አስርት ዓመታት ሊፈጅ እንደሚ የሚችል የመንግስታት ድርጅት ሪፖርቱ ጠቁሟል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩሩ የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ቢኖሯችሁ በማህበራዊ መገናኛዎቻችን በኩል አቀብሉን። አሁን ወደ ቀደመው መሰናዶ እንሻገር። ትናንት ምሽት ከተለያዩ የኢትዮጵያ ክፍሎች ወደ አምቦ ዩኒቨርሲቲ በመምጣት ትምህርታቸውን በመከታተል ላይ ካሉ ተማሪዎች ጋር ውይይት ጀምረናል። ውይይቱ በዩኒቨርሲቲ ተማሪዎች መካከል ያሉ አለመግባባቶችን በምን መልኩ መፈታት እንዳለባቸው የመከረ ለተሻለ መቻቻል መደረግ የሚገባቸውን እርምጃዎችን ለማነሳሳት ያለመም ነው። ዘጋቢያችን ናኮር መልካ የመራው ውይይት ተከታይ ክፍል በመቀጠል ይደመጣል። ጥሩ፣ ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹሙም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየልና ወደ ሊቀን እንሄዳለን። እና ይህ ግቢ ከመጣሁኝ ሶስት አመት ነው። መጀመሪያ አካባቢ ፍሬሽ ተማሪ ያለን ብዙ ተግዳሮቹ ገጥሞኛል ለምሳሌ ልብስ እስከመዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዘፍናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ ማንጠቀምበት አጋጣሚ ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ ቢያንስ ትጥቅህን አስተካክለህ ነው መንቀሳቀስ ያለብህ በሰዓት። ምክንያቱም ውጭ ከወጣ በኋላ ምን እንደምፈጠር አታውቅም። ዶርም ውስጥ የሆነ ነገር አስቀምጠህ ሄደ ተመልሼ ያገኛሉ ብላ ራሱ ተስፋታ አድርጎ እና እንደዚህ አይነት ብዙ ችግሮች ያጋጥሙናል። ግን ቀስ በቀስ ተስተካክሏል። አሁን ኦልሬዲ ፍሬዚያችን የተስተካከለው በሁኔታው ነው። ለምሳሌ ዩኒቨርሲቲው ራሱ ተቋሙ የራሱ እርምጃ ወስዷል። ተማሪ ድጋሚ የማቀራረብ ሁኔታ አልተደረገም ተደርጓ፣ ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ። እሺ፣ አመሰግናለሁ። ያው ብዙ ተግዳሮቶች ነበሩ። እኛ እንኳን ብዙ አልተቸገርንም። የሚቸገሩ ልጆች ነበሩ። በቋንቋ ቋንቋ አንድ ችግር ነው ማለት ስልክ፣ አንዳንድ ከገጠር የመጡ ልጆች መግባባት አይችሉም። አንድ ቋንቋ ተናጋሪዎች፣ አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ። ቋንቋ አይችሉም ማለት አይግባቡም፣ አይተዋወቁም አይተዋወቁም ማለት እርስ በርስ ይጠራጠራሉ። የምንጠራጥርበት ጊዜ ነበር እርስ በርስን ሁለት ሺ ዘጠኝ ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ያው ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላ ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሄር ተማሪ ሲሞት ለበቀል እዛ ኬሌ ያ ብሔር ይሄን ብሔር ገደለ ምናምን በሚል ያንን አንድን ብሄር የማሳደድ የማባረር እርስ በርስ የማባላት ከፌዴራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምህርት ሁላ ትምህርት ማንማርበት ጊዜያቶች ነበሩ። ተማሪዎች በእርግጥ ሳይኮሎጂካልም ያው ተጎትም ነበረ የዛኔ። ከ2011 ወዲህ ትንሽ የመረጋጋት እንትን ነበረ። እነዚህ አይነቶች ነበሩ። እንዴት ተፈቱ በእርግጥ ሰው የሚችለውን ነው የሚያደርገው እኛ ተማሪዎች ተማሪዎች ነን የምንችለውን አድርገናል አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክቶች ፕሮጀክት ነበር ሰስተነብ ዳይሎግ የሚባለው በዛ የሚሆን አንድ ለምሳሌ አበቤና በቀለ ቢጋጩ አበቤ የሆነ ብሄር ቢሆንና በቀለ ሌላ ብሄር ቢሆን እነዛ የሁለቱ ልጆች ግጭት ወደ ብሄር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለኛ ትንንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናሉ ልጅቶችን በማዘጋጀት የምናወያያቸው ና የእርቅ አባገዳዎችን ጠርተን የሚጋበዙ ሰዎችን ጋብዘ ናቸው ያስታረቅ ናቸው። ሁለቱን ሁለቱንም ብሔር ያስታረቅ ናቸው ግዛቶች ነበሩ። እኔ በገባሁበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነበር፣ ሰላም ነበር። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሀሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረ ገጾች እና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይህንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም። የትምህርት ስርአቱም ሊሆን ይችላል። በተለያዩ መንገዶች ያሉትም የታሪካዊ ጽሁፎችም ሊሆን ይችላሉ ያመጡት ችግሮች አሉ በማለት የመጀመሪያ ስራ ያደረግ ነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድሴት ስልጠና ተማሪዎች አመለካከታቸው እንዲቀየር እና የተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንጻር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛም አማካኝነት ለውጡንም መሬት ላይ ወርደው አይተነዋል። በአጠቃላይ 2010 እና 2011 በተለይ የኢትዮጵያ ዩኒቨርሲቲዎች የውጭው የፖለቲካው ግለቱ ወደ ዩኒቨርሲቲ የመጣበት ሁኔታ ነበረ። ይህ ምንድነው? የዩኒቨርሲቲ ተማሪዎች እንደ አንድ የፖለቲካ ጨዋታ ሜዳ የሆነው የሚሰሩበት የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጭ ላይ የሚነሱ ማንኛውም የፖለቲካ ሀሳቦች ዩኒቨርሲቲው ላይ ትልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝና እንደገባው በመጀመሪያ ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌዴራሎች ጋር ከፀጥታ አካላቶች ጋር ግጭት ተፈጠረ ዩኒቨርሲቲው ላይ። ወደ ዶርማችን ነው እንግዲ የፀጥታ አካላቶች መጥቶ የተለያዩ ተማሪዎችን ባገኙበት የመቱ ጭስ ቦምብ ምናምን እንግዲህ በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ በ2010ና 11 ላይ ያጋጠሙን ማለት ነው ምንድን ነው በአጠቃላይ ዩኒቨርሲቲው ላይ በተለይ አሁንም ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንዣቦ ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው። ምንድን ነው ውጭ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጨዋታ ሜዳ ያደርጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሀሰተኛ መረጃዎችንም በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ኤክሰስ ሁሉም ወጣቶች እየጠቀምበት ያለበት ሁኔታ ነውእና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም ስቲል እየተፈጠረ ያለበት ሁኔታ ነው ያለው። ይህን ለመፍጠር የተለያዩ አካላቶች ባለድርሻ አካላቶች ዩኒቨርስቲ ውስጥ ያሉት እየሰሩ ነው ያለው ለመፍታት የተፈቱ ችግሮችም እያሉ ለመፍታት ምክንያቱም አንድ ችግር በአንድ ሌሊት በአንድ ጀንበር ሰልፍ የሚደረግ ነገር አይደለምና፣ ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው። በአንዴ ልናመጣው የማንችለው ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለእነዚህ ተማሪዎች ለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን፣ ውጤትን አስመዝግበዋል ብዬ አስባለሁ። ግቢ ከገባኝ በኋላ ነው ግጭቶቹ ምናምን ያጋጠሙኝ እና ፍሬሽ እያለን ግቢ ውስጥ እንደዚህ ጨዋታ ምናምን ሲነሳ በጣም ደንግጠን ነበር ምናምን እና አፍተር ሰከንደሪ ላይ ነው አይ ገስ፣ በጣም ከፍተኛ የሆነ ግጭት ተነስቶ ነበር። ኢቨን ሴቶች ዶርም ላይ እየመጡ መማታት ምናምን ሴቶች ሆነው መማታት ምናምን ጀምረው ነበር እና ላይክ የዛን ጊዜ ያየነው ነገር በጣም ላይክ ሳይኮሎጂካሊ በጣም ጎድቶናል፣ ምናምን እና ሌላኛው ነገር ደግሞ ትምህርታችን በስነስርዓት አልተማርንም። ላይክ በጣም ተስተጓጉሎናል የምር ለመናገር እኔ አሁን እንደተማርኩኝ አልቆጥረውም። ምክንያቱም በመሀል ግጭት ነበረ ምናምን፣ በዛሬ ደግሞ ኮሮና መጣ፣ ከዛም በኋላ ደግሞ ይ ነው። በዚህ በዚህ ምክንያቶች በቃ ትምህርቴ ላይ በጣም መስተጓጎል ፈጥሮብኛል። ከነዛ መካከል የተፈቷሉ፣ በአንቺ ጥረት፣ ከአንቺ ጋ ባሉ ጓደኞች ጥረት፣ ወይ ደግሞ በሌላ አማካል ሊሆን ይችላል። እንዴት ተፈታ? ለወደፊቱ አሁን መፈታት አለበት የምትም ነገር ካለ ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽን ምናምን ተዘጋጅቶ ነበር እና ከዛም በኋላ አይገስ ተማሪውም የምር አንደርስታንዲንጉን አግኝቷል። እና ከዛ በኋላ ብዙም እንትን አልነበረም፣ ብጥብጥ ምናምን አልነበረም። እና ያው እንግዲህ በአጠገባችን የነበሩ ሰዎች ምንም ኤጅኬት ስናደርግ ነበር። በሂስትሪ ምናምን ሳይሆን የምርም ደግሞ መሬት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን እያለን አላ እንደ ማግባባት በማግባባት ነው የፈታነው። እሱ ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም። ሁላ ወንዶች ዶር የሚገርም ብጥብጥ ተነስቶ ዛፍ ተቃጥሎ ምናምን እኛ ስልካች ፊልም ያየ ስልካች ላይ እናንተ እዛ ጋር ምንም ነገር ያን ያክል ሴቶች ዶር ፌሽን ላይ አይፈጠርም ነበር። ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ምናምንና በጣም ميكرف اكشف من منبهه اهو هنا يملي አንዱ ሌላውን መጥቶ የማጥቃቱን ለማጥቃት ሙከራ የማድረጉን ሁኔታ እንዴት ፈታችሁት እናንተ፣ ወይም ደግሞ ሌላው አካል እንዴት ፈታላችሁ? በወቅቱ በመፍታት ደረጃ አምናቹ ይሄን ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነ ና ለመበጥፈጥም የሆነ ፋታ አልሰጠውም በሚለው መሰለኝ ሁለት፣ እንግዲህ ተገንዝቦ ይሁን አሁን አላውቅም። ያልተፈታም ካለ እንዴት እንፍታው? ለፊቱ አሁን ይሄ ተግዳሮት መቀጠል የለበትም። አንድ ላይ ላርገው ጥያቄውን። በዛው ተቀጥያለሽ አንቺ። ነገም ችግሮች አሉ። ችግር ነጻ የሆነ አለም ልንፈጥር አንችልም። ግን ችግሮቹን መቀነስ የሚያመጡትን ተጽዕኖ መቀነስ ይቻላል። ያንን ተጽዕኖ ለመቀነስ የሚፈጠረውን ችግር ለመቀነስ ምን መደረግ አለበት ላይ ነው አሁን ዲስከስ የምናደርገው። እንዴት አድርገን ጥሩ ነገሩን እናጉላ፣ ቅድም ያነሳችሁትን ነገር እንዴት አድርገን ይህን ደግሞ ይዘን ወደ ቤተሰብ፣ ወደ መጣንበት ከተማ፣ ወደ መጣንበት ክልል እንሂድ ወይ ወደ መጣንበት አካባቢ። ዜና ክብርንና በዚህ ውይይት ላይ የተሳተፉ ወጣቶችን እጅግ አድርገን እናመሰግናለን። የዚህ ውይይት የመጨረሻ ክፍል በነገ ዕለት ይሰማል። የፓርኪንሰን ህሙማን ድጋፍ ማህበር በኢትዮጵያ ከተመሰረተ 12 ዓመት ይሆነዋል። የድርጅቱ መስራች ክብራ ከበደ ትሰኛለች። ማህበሩ ከተመሰረተ ጀምሮ በበሽታው ዙሪያ ግንዛቤን ለመፍጠር የእግር ጉዞዎች፣ የውይይት ምሽቶች ተዘጋጅተዋል። ህሙማንም የገንዘብና የሕክምና ድጋፍ እንዲያገኙ በማመቻቸት ላይ ይገኛል። ይሁንና ስራቸው ለማስፋት ኮቪድ-19ን ጨምሮ እጅግ ብዙ ጋሪጣዎች እየገጠሟቸው እንደሆነ ክብራ ለአሜሪካ ድምፅ ገልጻለች። የደንገረመው ከክብራ ጋር ቆይታ አድርጋ ተከታዩን አሰናርታለች። የኢትዮጵያ የፓርኪንሰን ህሙማን ማህበር መስራች የሆነችው ክብራ ከበደ ተወልዳ ያደገችው በትግራይ ሲሆን በአለማያ ዩኒቨርሲቲ በግብርና ዲግሪ ከኖርዌይ ደግሞ የአካባቢ ጥበቃ ተመርቃ ወደ ሀገሯ ከተመለሰች በኋላ በግብረ ሰናይ ድርጅት ውስጥ እየሰራች ከሁለት ልጆቿ ጋር ትኖር ነበረ። ከ20 ዓመት በፊት ግን በድንገት ሰውነቷና አንደበቷ መተሳሰርና መዳከም ጀመረች። በየሄደችባቸው ሆስፒታሎች በሙሉ ከሰው የተለየ በሽታዋን የሚረዳላትና የሚያውቅላት ስላ ያልነበረ እንደምንም ብላ ከሀገር በመውጣት ወደ አሜሪካ ተጓዘች። በዛ በተደረገላት ምርመራም በሽታሽ ፓርኪንሰንስ ነው ሲሉኝ ህመሜን ማወቁ በራሱ አስደስተኝ ትላለች። እኔ መጀመሪያ ጊዜ በጣም ችግር ነበረ። ምክንያቱም እንደሆነ አላውቅም። ሁለት ሶስት አመት ያህል ቤት ቁጭ በጣም ተጨናንቄ ነበር። ምንድን ነው ዚል እና ዛ ከፍተኛ ከሆነ አሜሪካ ሂጅ ነው ፓርኪንሰን ሆነ ያወቁት ነው ፓርኪንሰን ሆነ ጣም ባለ በጣም ደሳ ላይ ለው

ፓርኪንሰንስ ማለት ከአይምሮ ጋር የሚገናኘው የነርቭ ስርዓት ችግር ሲሆን በህሙማን ላይ እንቅስቃሴን የሚገድብ፣ ሰዎች ሚዛናቸውን ጠብቀው እንዳይንቀሳቀሱ የሚያደርግ ሲሆን የመገጣጠሚያዎች መጠንከርና ለመተጣጠፍ ማዳገትን የሚያመጣ በሽታ ነው። በዚህ በሽታ የተጠቁ ህሙማን የድካም፣ የእረፍት ማጣት፣ የአንደበት መተሳሰር፣ የአፍንጫ የማሽተት አቅም መቀነስ፣ ሽንትን የመቆጣጠር አቅም ማነስ፣ በፊት ላይ ምንም እንቅስቃሴ አለማሳየት እና ሌሎች ሰፊ ችግሮች ያጋጥሟቸዋል። በወቅቱ እኔ አቅሙ ስለነበረኝ ወደ ውጭ ሀገር ተጉዤ በመመርመር በሽታዬን አወቅኩት የምትለው ክብራ፣ ማስታገሻ እንጂ መዳኛ የሌለው የፓርኪንሰን ህመም በተመለከተ ወደ ኢትዮጵያ ስትመጣ ግንዛቤው ባለመኖሩ ይህን ማህበር ለማቋቋም እንደተነሳችም ትናገራለች። ክብራ በማህበሩ ውስጥ ስለሚሰጧቸው ድጋፎች እንዲህ ታስረዳለች።

itu mesti diberengi dengan yang lain dia ni ada juga tahu ኢትዮጵያ ውስጥ የሕክምና ባለሙያዎች ስለ ፓርኪንሰን የሚማሩት አንድ ምዕራፍ ምቻ በመሆኑ የፓርኪንሰን ህምሟን ሲያጋጥማቸው በሽታውን በቀላሉ ለመለየት ይቸገራሉ የምትለው ክብራ ማህበሩ በአሁን ሰዓት ለአዲስ ተመራቂ ሐኪሞችም ስልጠና ይሰጣል ትላለች። በተጨማሪም የሰውነት እንቅስቃሴና የንግግር ክህሎቶችን የሚያስረው የፓርኪንሰን በሽታ የተነሳም ብዙዎች ኑሯቸውን ለመግፋት መሰረታዊ የሆነ ለእንቅስቃሴ የሚያግዙ ከዘራዎች፣ መጸዳጃ ቤት ውስጥ ለመቀመጥ የሚረ

የኢትዮጵያ ፓርኪንሰንስ ድጋፍ ማህበር በአሁኑ ሰዓት ከሰባት መቶ በላይ አባላት እንዳሉት ክብራ ከበደ ገልጻልኛለች። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ኤደንና እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚደመጥ ልዩ የወጣቶች መርሃ ግብርም ነው። አሁን ደግሞ አጫጭር ስፖርት ዜናዎችን የምንሰማበት ሰዓት ላይ ይደርሰናል። ወደዚያው እናመራለን። ለጀመሩ ሁለት ሳምንታት የቀሩትን ኦሎምፒክ የምታዘጋጀው የጃፓኗ የቶኪዮ ከተማ ያስተላለፈችውን የአስቸኳይ ጊዜዋጅ ማስፈጸም ጀምራለች። አስቸኳይ ጊዜዋጁ ዋጁ ባሳለፍነው ሳምንት መገባደጃ ላይ የወጣበት ምክንያት በሀገሪቱ እየተስፋፋ የመጣውን የኮሮና ቫይረስ ስርጭት ለመግታት ነበረ። በዚህ መሰረት በሁሉም ውድድር ማካሄጃ ስፍራዎች ተመልካቾች እንዳይገኙ ተወስነዋል። ባለሥልጣናት የሀገሪቱ ዜጋዎች ውድድሮችን በቴሌቪዥን መስኮት ብቻ እንዲከታተሉ ጥሪ አቅርበዋል። በተደጋጋሚ የተሰበሰበው የህዝብ አስተያየት ኦሎምፒክ በሀገሪቱ መካሄዱ የብዙሃን የጤና ስጋት መሆኑን አመላክቷል። ዘገባው የሮይተርስ ነው። የእንግሊዝ ብሔራዊ ቡድን ለአውሮፓ ዋንጫ ባለቤትነት ከጣሊያን አቻው ጋር ያደረገው ጨዋታ በጣሊያን ቡድን አሸናፊነት ተጠናቋል። ውድድሩ የተጠናቀቀበት ሁኔታ ያስቆጫቸው ደጋፊዎች በጥቁር ተጫዋቾች ላይ ያሰሟቸው ዘረኝነት የተቀላቀለባቸው አስተያየቶች ቁጣና ውግዘትን አስከትለዋል። ጨዋታው የተጠናቀቀው አሸናፊውን ለመለየት በተሰጡ ፍጹም ቅጣት ምቶች ነበረ። የእንግሊዝ ደጋፊዎች ታዲያ ፍጹም ቅጣት ምት በሳቱ ሦስት ጥቁር ተጫዋቾች ላይ በበይነ መረብ ላይ ስድብና ማስፈራሪያዎችን አከታትለዋል። ይህን ከበጎ ያልቆጠረው የእንግሊዝ እግር ኳስ ማህበር በተጫዋቾች ላይ የተቃጡ አስተያየቶችን አውግዟል። ውድድሩ ከመጀመሩ በፊት የብሔራዊ ቡድኑ አባላት በመንበርከክ የዘር መድሎ ይቀር ዘንድ አለኝታነታቸውን ቢያሳዩም ወሳኙ ጨዋታ በጣሊያን አሸናፊነት ከተደመደመ በኋላ ግን የወትሮው የዘረኝነት መልእክቶች አንሰራርተዋል። የእንግሊዝ እግር ኳስ ማህበር የዘረኝነት አስተያየት ያነጣጠረባቸውን ተጫዋቾች እንደሚደግፍና ለአስተያየቶቹ ተጠያቂ በሚሆኑት ላይም ከረር ያለ ቅጣት እንደሚያስተላልፍ አስታውቋል። በትናንትናው ጨዋታ የፍጹም ቅጣት ምቱ የመከነባቸው ጥቁር ች ቡካዮ ሳካ፣ ማርከስ ራሽፊልድ እና ጄደን ሳንቾ ናቸው። በተለይ ራሽፎርድ በግንቦት ወር ከተካሄደው የዩሮፓ ሊግ ማጠቃለያ ጨዋታ ጀምሮ የዘረኝነት መልእክቶች ሲደርሱት ነበር። ነበረ የለንደን ፖሊስም በማህበራዊ መገናኛዎች የተሰራጩ የዘረኝነት ጥቃት መልእክቶችን እመረምራለሁ ብሏል። ዘገባው የአሶሽየትድ ፕረስ ነው። የመካከለኛ ክብደት ቦክስ ቻምፒዮኑ ማኒ ፓኪዮ እና ኤሮል ስፔንሰር ጁኒየር ከአስር ቀናት በኋላ ለመፋለም ቀነ ቀጠሮ ይዘዋል ፓኪዮ በቦክሰኝነት ዘመኑ 39 ተፋላሚዎችን በዘረራ ሲረታ ስፔንሰር በበኩሉ ሃያ አንዱን ከወለል አገናኝቷል በላስ ቬጋስ ቲ ሞባይል አሬና ለመቧቀስ ያቀዱት ሀያላኑ ደብሊዩ ቢሲ ና አይቢሲ የተሰኙ የዘርፉን ክብሮች ለመቀዳጀት ይሻሉ በሀገሩ ፊሊፒንስ የህዝብ እንደራሲ የሆነው ማኒ ፓኪዮ ከሁለት ዓመታት ወዲህ የመጀመሪያ ውድድሩ ነው ከስፔንሰር ጋር የሚያደርገው ፍልሚያ ቀላል እንደማይሆን የጠቆመው ፓኬው ይሁንና ለደጋፊዎቹ ጥሩ ፊልሚያ ማሳየት ስለሚፈልግ 147 ፓውንድ ከሚመዝነው ቻምፒዮኑ ስፔንሰር ጋር ለመግጠም እንደወሰነ ተናግረዋል። የ31 ዓመቱ ስፔንሰር በበኩሉ ፓኬውን እንደሚጨርሰው የዛተ ሲሆን ውድድሩን ማሸነፍ ታላቅ ፍላጎቱ እንደሆነ መናገሩን አሶሽየትድ ፕሬስ ዘግቧል። tu Sentu li marakash Fakdo me se wa tu Bereda mazari Ulunde gome je Maude de asemere Nantatish albe je Work is on a beat. Lecând de Gizaniaș, polu se de Jehine. Hasam in Dante Pash, in Dante Rendashin, când Gina că sunt ጥሩችሁ ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግዶ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገሶ የበለን መልካም ምሽት